ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያቸው አመሻለሁ። በልዩ ልዩ ምክንያቶች ከሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሆኑ ይገለጻል። በውጭ ተወልደው የሚያድጉ ልጆችም በተመሳሳይ ቁጥራቸው እየበዛ መሆኑ ይነገራል። ወላጆች የሚመጡበትን ኢትዮጵያዊ ባህል እሴትና ሃይማኖታዊ አስተምህሮትን በሚያንጸባርቅ መንገድ ልጆቻቸውን ለማሳደግ ጥረት ማድረጋቸው አልቀረም። ሆኖም ባለሙያዎች እንደሚሉት ይህ ሁኔታ በአመዛኙ በወላጆችና በልጆች መካከል ክፍተትን በመፍጠር ልጆችን እስከ ራስ ማጥፋት የሚያደርስ ድባቴ ውስጥ ይከታቸዋል። ልጆችን በውጭ ሀገር የሚያሳድጉ ወላጆች የሚገጥሟቸው ተግዳሮቶች ዙሪያ ስመኝሽ ሲቆየ ባለሙያዎችንና ወላጆችን አነጋግራለች፤ በቀጣዩ ዘገባ ተካተዋል። የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች። ስለሁሉ ነገር ኦብነን በጣም እናወራለን ብዙ ምንም ምንደባበቁ ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበር። በሁሉ ነገሩ በባህሉ በጣም እናከብራለን፣ ከቤተሰቦቻችን ጋር እንገናኛለን። ገና ብቲ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት፣ ግን እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን አሁን በመርሰር ዩኒቨርሲቲ የህክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋልጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች። ወይ ተይ ይበዛል፣ አታስቢው ነው የምባለው። ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው? ስሊፖቨር አይቻለን አንዳንድ፣ ይህ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከአስራ ስድስት አስራ አምስት አመት በኋላ ገባኝ። እንዴት ተረዳ በቃ እናቴን ሳወራት ትነግረኛለች አይ ለአንቺ ብዬ ነው ለአንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችሽ ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ ግን ሳድግ በቃ አንደርስታንድ አደረኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ። ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ መሀሌት በለጋ ድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ መጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል። በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከሚች ውስጥ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ ድሜ ነው። ቢከስ ሰውነታቸው የተለወጠ ነው። ድገት አለ በጣም ኪሪየስ ናቸው ነው የእኛ ቤተሰቦች እንግዲህ በደፈነው ነው። ይህን ነገር አድርግ አታደርግ ነው የሆናል አይሆንም ነው እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ስርቴት ደግሞ ሲሄዱ ኤቭሪ ዴይ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያያሉ። ገባሽ እንዴት ኢንተርአክት እንደሚያደርጉ ወላጆቻቸው ጋር። ሁሉም ነገር ደግሞ እዚህ ሀገር መረዳት በቃ ትምህርት ቤቱም አመሰራረቱ ክሪኩለም፣ ሁሉ ነገር ጥያቄ እንድጠይቅ የሚገፋፋሽ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን፣ ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ብዙ ዲፕሬሽን አለ። በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ሕግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል። ያ ፈሬጅስ ደፕረስድ ነኝ ቢል አሁን ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም፣ ወይ መጥፎ መንፈስ ነው የሚባለው። በቃ ምንም ወላጆቻቸው አይረዱትም። ልጆቻቸው ደግሞ በዛ እራሳቸውን ነው የሚያሳድጉት ማለት ትችላለች። ሁሉም ነገር ተሸክመው ወላጆቻቸውን ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉትም ማድረግ ይችላሉ እና አንዳንዴ በቃ ይበዛባቸዋል። ይበዛባቸው ደግሞ የማይሆን ውሳኔ ላይ ይደርሳሉ ማለት ነው። ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሀሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል። ልጆቹ አማርኛም በደንብ አይችሉም ወይ ትግረኛም በደንብ አይችሉም፣ እንግሊዝኛ ነው የሚችሉት። ወላጆቻቸው ደግሞ አይችሉም እንግሊዝኛ በደንብ ብዙ ጊዜ ትንሿ ችግር ጎልታ ጎልታ ወይ ትናንሽ ነገር ተጨማምሮባት በጣም ትልቅ ችግር ይሆናል ለእነዚህ ልጆች። እና ብዙ ጊዜ አጋጥሞናል። ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይረቃሉ ሳያውቁት ኦቨርታይም። ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው። ወላጆቹም ወላጆቻቸውም ልጆቻቸውም እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። አዎ እንግዲህ ኢትዮጵያ ብር ለመላክም የሚሆ ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር ይችላል። በጣም ከባድ ነው። አንድ መልስ ያለው ነገር አይደለም። መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ሹ ብዬ ጠይቄያታለሁ። ልጆችም ወላጆችም መግባባት አለባቸው። መስማትም አለባቸው። ሁልጊዜም እኔ ትክክል ነኝ፣ ወላጆች ስለሆንኩ እኔ ትክክል ነኝ፣ ወይስ እኔ ልጅ ነኝ፣ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይሄንን ነገር ካልኩ ወይስ እንደዛ አይባልም እንደዛ አይባልም ከተባልኩ በቃ አደብቃለሁ። ስሜቶችን ግን ዝም ብዬ ፍሪሊ ማውራት ስለምንችል ቤት ውስጥ በቃ እናወራለን። ይሄ ይሄ ትክክል ነው አይን እንደዚህ ይመስለኛል ስንባባል እንግባባለን። ሁለታችንም እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው። ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስጋቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ ጊዜ መስጠት አለብሽ። እንደዚህ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ፣ አለመነጋገር ኮሚኒኬሽንም በቃ የሞተ የሞተ የሞተ ይመጣልና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል። ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት ስምንት ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከሶስት ሺህ በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች። ቀስ ብለሽ ኤክስፕሌን ብታደርጊጭ፣ ድምጽሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል። ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጾች ተጽዕኖ ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖሩባት በምትገመተው ኢትዮጵያ ማህበራዊ ብዙሀን መገናኛው ከጥቅሙ ይልቅ ጉዳቱ አመዝነዋል ሲሉ የሚከራከሩ አሉ። አስማማዋዬ ነው በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድተዋል። ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንዳይመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ አገራት ግን ጉዳቱ አመዝኗል። ያልተረጋገጠ ወሬ ማሰት ተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታ እና ቀልድ ሊመስለው ይችላል። ግን አልፎ ተልፎ ሰዎች ሕይወትንም ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ በተለይ እንደ ኢትዮጵያ አይነት ለቴክኖሎጂ የሚሆኖችም አይነት እውቀቶች ትንሽ ወደ ኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር የማየው ይሄንን ነው። ብዙ ጊዜ ደግሞ ሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኖ ስለሚያገለግል ሰዎች እንደ ለገንዘብ ማኛ ሲሉ ትንሽ ኃላፊነት የጎደለው አይነት መ ምልክቶችና ሁኔታዎችን ማስተላለፍ በብዛት ይታይበታል። ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሀን መገናኛውን ይኮንናሉ። በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸውም። የሚሳደቡት ኢንተርቪው አድርገውት ወይም አናግሮት የሆነ ቪዲዮ የሚቀዱት አኳልም ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምር ሁለታን ስለ ሁለት ስለ አካባቢ ስላለው ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላቅም። ምን እንደሰበርኩም አላወቁም። ገና ደግሞ ሳቢ ገርመኝና እንዲህ ብቻ እንደዚያ ሰው ልኮልኝ አይቼው ነው። ዞሮ ዞሮ ያልሰረቀውን ዴባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ፣ ይሄ ደግሞ ከአስተምሮ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያአድርገው ሰርቶ የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋር ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ። በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60 በመቶ በላይ የሚሆነው የማኅበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቅደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማኅበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ ሰባት የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ። ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ነው ያተረፍነው በዚህ ልክ የህብረተሰቦቻችንን የአማኝ ሀገር ነው ይባላል ማለትም በአንድም በሌላም ዘጠና ስምንት ዘጠና ሰባት ፐርሰንቱ አማኝ ያለባት ሀገር ነች ኢትዮጵያ አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው ሚያምን ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋሉ ወይ ብለ በማጠበቅበት ሁኔታ የክተት አዋጅ የግደል አዋጅ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያው ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ ነው፣ ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው፣ ኢትዮጵያን እንዴት ነው ወደ ቀደም ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራት እኛ እንዴት ለንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶች አሉ። ከወጣቱም ባልተናናነሰ ማለት ነው። ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ ይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው። ብዙ ወጣቶች የስራ እድል ፈጥረውበታል። የገቢ ምንጭ አግኝተውበታል። ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ ትምህርታዊም፣ ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥሟቸው በነዚህ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል እንደ አውሮፓያን አቆጣጠር በሀያ ሀያ ሶስት የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከሀያ ነጥብ ስምንት ሚሊዮን ያላነሰ እንደነበረም የዌያር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል በየአመቱ ያለው እድገትም አስራ ስድስት ነጥብ ሰባት በመቶ መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ካጠቃላይ ህዝብ 5.1 በመቶ ያሉ የማኅበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሐሳብ የሚስማሙት አቶ አንዱ ዓለም ይህም በአብዛኛው ካጠቃቀም ችግር የሚነሳ ነው ይላሉ። በዚህም ምክንያት እየደረሱ ያሉ ማኅበራዊ መዛነፎችም በስተዋል ሲሉ ይናገራሉ። እንደሚታወቀው የኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በነዚህ ሃይማኖታዊና ባህላዊ እሴቶቻችን ከባህላዊ እሴቶቻችን ከሚቀዱ ህግጋት በእነዚህ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህን ህግጋቶች ወይም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ የተዳር ፊችን ጉዳይ የፍቅር ህይወትን ጉዳይ፣ ይሄ በጓደኛ በቤተሰብ፣ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማን ለማንም ማጋራት የማይገቡንን የትዳር የጤና የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርም ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በነዚህ ኢትዮጵያ ባላት እጅግ መልካም እና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል። በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል። የሚሉት ሊቀትጓን ቀሲታ ጋር የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ። ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም ማህበራዊ ሚዲያን ለበጎ ነገር ለፖዘቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች፣ አንዳንድ ቤተ እምነቶች ጋር አይቻል ነው። ያንም ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ። የዋችሙ ዩኒቨርሲቲ መምህሩ አቶ አንዱ አለም አሰፋ በኢትዮጵያ ሕጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከትለ ነው ይላሉ። ህጻናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህፃናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናት እና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትን እያስከተለ እንደሆነ እመለከታለሁኝ። የኢንፎርሜሽን ቴክኖሎጂ ባለሙያ ደግሞ ተጠቃሚዎቹ የሚያዩአቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል። ተጠቃሚዎች ሆነ በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችን ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት ሸራ ለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩት ታይም ከጊዜ በኋላ እነዚህ አይነት ውሸት እና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ፣ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል። የሶሻል አንትሮፖሎጂ መምሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክረ ሀሳቦች እንደሚከተሉ ያስረዳሉ። የመጀመሪያው ግንዛቤ መፍጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድን ነው ኢንክሉዚቭ ኤዱኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ያለን ይመስለኛል። ሌላ ኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ይሄ ምንድነው ሪጉላተሪ ፍሬምወርኮች ያስፈልጉናል። ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ እሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን ምርምሮችን አድርጎ ኤቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም። ዌያር ሶሻል የተሰኘው ድረ ገጽ ባወጣው የሀያ ሀያ አራት ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በአምስት ነጥብ ስድስት በመቶ እድገት አሳይቷል። ከአጠቃላዩ አምስት ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክ እና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። ለአሜሪካ ድምፅ አስማሟየ ነው፣ ዋሽንግተን ዲሲ። ዩኒቨርሲቲ ኦፍ ዘ ፒፕል እንደ አውሮፓውያኑ አቆጣጠር በ2009 ተመስርተው በ2014 እውቅና ማግኘት የቻለ ከፍተኛ የትምህርት ተቋም ነው። ይህ የብዙዎችን ግብ ስኬታማ ያደረገ የዩናይትድ ስቴትስ ግብረሰናይ ተቋም በዓለም ዙሪያ ከ200 ሀገራት የመጡ 140ሺ ተማሪዎችን ማስተማር የቻለ ተቋም ነው። የማክሲም አዳምስን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። ካታሪና ጉልቦቼንኮ ከማይኮሌቭ ዩክሬን የመጣችው። ሩሲያ ዩክሬንን ስትወር ካታሪና ለመመረቅ ሶስት ወራት ብቻ ነበር የቀሯት። ሁሉም ሰው ከተማውን በሽብር እየለቀቀ ነው። ሁሉም ንግዶች ተዘግተዋል። በግልጽ ሁሉ ነገር ቆመዋል። ካታሪና ግን መኖሪያ ከተማዋ በቦምብ እየተደበደበ ዲግሪዋን ለመጨረስ ስትሰራ ነበር። ዩኒቨርሲቲ ኦፍ ዘ ፒፕል ባይኖር ኖሮ ሁሉም ነገር ቀውስ ነበር። በዩናይትድ ስቴትስ የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል ከክፍያ ነጻ የሆነ የድረገጽ ዩኒቨርሲቲ በመባል የግብረሰናይ ድርጅት ፍቃድ እውቅና አግኝቷል። ይሁን እንጂ ዩኒቨርሲቲ ሙሉ ለሙሉ ነጻ አይደለም። ተማሪዎች ለሚወስዷቸው ክፍለ ጊዜያቶች ከ140 እስከ 400 ዶላር ድረስ ያስከፍላል። የመጀመሪያ ዲግሪ ለመያዝም እስከ 5000 ዶላር የሚያስከፍል ሲሆን ሁለተኛ ዲግሪ ላይ ዋጋው ይቀንሳል። በጎርጎር ሲያኑ 2022 ይፋ የተደረገው የምርጥ ኮሌጆች መረጃ በዩናይትድ ስቴትስ የህዝብ ኮሌጆች የአራት ዓመት የመጀመሪያ ዲግሪ ትምህርት ለመውሰድ እስከ 9600 ዶላር ድረስ እንደሚያስከፍል አስታውቋል። እንደ አውሮፓውያን አቆጣጠር በ2009 በአሜሪካዊ እስራኤላዊ የንግድ ሰው የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል በዩናይትድ ስቴትስና በዓለም ዙሪያ ያሉ ተማሪዎችን ይቀበላል። እዚህ ዩናይትድ ስቴትስ ውስጥ መኖሪያ ቤት የሌላቸው ሰዎች አሉ። ሰነድ አልባ ተማሪዎች አሉን። ከቤታቸው ሆነው ልጆች የሚያሳድጉ እናቶች አሉ። በተጨማሪም ደግሞ እጅግ አስከፊ ከሆኑ ስፍራዎች የመጡ ሰዎችም አሉን። አፍጋኒስታዊቷ ስደተኛ ከድጃ አሚኒ በአሁኑ ሰዓት በአልባኒያ እየኖረች ሲሆን ወደ ዩናይትድ ስቴትስ ለመምጣት ቪዛዋን በመጠባበቅ ላይ ትገኛለች። የከድጃ አባት ለአፍጋኒስታን መንግሥት ይሰሩ ስለነበር ከታሊባን ወደ ስልጣን መምጣት በኋላ ቤተሰቡ ሀገር ለቆ ለመሰደድ ተገዷል። ከድጃ በአሁኑ ሰዓት ታሊባን የከለከላትን ትምህርት የቀጠለች ሲሆን ለሌሎችም እየሰራች ትገኛለች። ሌሎች የአፍጋን ሴቶች መጥተው መማር አይፈልጉም። ስለዚህ ከቤታቸው ሆነው እንዲማሩ በበጎ ፈቃደኝነት ድረ ገጹ ላይ ማስተማር ጀመርኩ። በተጨማሪም ጠቃሚ የሆኑ መረጃዎች የት እንደሚገኙ ማስተማር ጀምሬ ያለው ትምህርት መሰረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብያምናለው። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል። በአሁን ሰዓት ዩኒቨርሲቲ ኦፍ ዘፒፕል ከሁለት መቶ ሀገራት የተውጣጡ 130 ሺህ ተማሪዎች ይማሩበታል። 26 ሺህ የሚሆኑ ሰራተኞችና በጎ ፈቃደኞች ያሉት ሲሆን በንግድ አመራር፣ በኢንፎርሜሽን ቴክኖሎጂ እና በጤና ሳይንስ እንዲሁም ደግሞ በሌሎች የትምህርት ዘርፎች ያስተምራል። ሻይሬ ሼፍ የዩኒቨርሲቲው ፕሬዝዳንትና መስራች ናቸው። ትምህርት መሠረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብዬ አምናለሁ። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል። ዩኒቨርሲቲ ኦፍ ዘ ፒፕል እንደ ኤደንብራና ማክጊል የመሳሰሉ ግንባር ቀደም ዩኒቨርሲቲዎች ጋርም ይሰራል። በተጨማሪም ከቢል እንድ ብለንዳ ጌትስ ፋውንዴሽን እንዲሁም ደግሞ ከግዙፎቹ የቴክኖሎጂ ተቋማት ኢንቴል እና ጉግል ድጋፍና እርዳታ ይደረግለታል። don't ቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።